ማህደርረ ዜና። እጩ ፕሬዚደንት ዶናልድ ትራምፕ 2016 እንደ ጎርጎሪያኑ አቆጣጠር አፍጋኒስታን ሙሉ በሙሉ ጥፋት ነው። ምንድን ነው እዚያ የምናደርገው? ከአፍጋኒስታን እንወጣ። ደጋፊዎቻቸው አደነቁ፣ አጨበጨቡ፣ መረጡና አጸደቁላቸው። ከአፍጋኒስታንና አካባቢው የሚገጥመን የጸጥታ ስጋት ከፍተኛ። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት አፍጋኒስታን አስራ ስድስት ዓመት ጦርነት ዩናይትድ ስቴትስ ሶስት ፕሬዚደንቶች ሶስተኛ ስልት ሌላ ጦርነት እንዴት ላፍታም አብረን እንጠይቅ ቻይናዊው የፖለቲካ ፕሮፌሰር ሺ ዩን ሆንግ እንደሚሉት የዩናይትድ ስቴትሱ ፕሬዚደንት በየጊዜው ስትራቴጂ ወይም ስልታቸውን ይቀያይራሉ ስልቱን የሚለዋውጥ ፖለቲከኛ ደግሞ እንደ ፕሮፌሰሩም ስልት የለውም። ትራምፕ ያላቸው አንድ ገጽታ ከሀገር ውስጥ በርካታ ፖለቲካዊ ፈተና የገጠማቸው መሆኑ ነው። ይህ የውጭ መርሃቸውን ይጫነዋል። አንዳንዴ የሀገር ውስጡን የትኩረት አቅጣጫና የፖለቲካ ችግርን አቅጣጫ ለማስቀየር በውጭ ጉዳዮች ፈጣን እርምጃ ይወስዳሉ። በሌላ በኩል ትራምፕ የኮሪያ ልሳነ ምድርን፣ መካከለኛው ምስራቅን፣ አሁን ደግሞ አፍጋኒስታንን በሚመለከት የወሰዱት እርምጃ በአጠቃላይ ለዓለም አቀፋዊ ጉዳዮች ወጥ የሆነ ስልት እንደሌላቸው ጠቋሚ ነው። ስልታቸውና ትኩረታቸውን በየጊዜው ይቀያይራሉ። የዚህ አንዱ ምክንያት ስልት ታዋቂ አለመሆናቸው ነው። ሌላው ሀገር ውስጥ የሚገጥማቸው ፈተና ነው፣ የውጭ መርሃቸውን ክፉኛ የሚዘውር ነው። ትራምፕ አምና ይሄኔ ለፕሬዝደንትነት ሲወዳደሩ ሀገራቸው ማብቂያ ለሌለው ለመካከለኛው ምስራቅ ጦርነት የከሰከሰችው ገንዘብን ለራሷ ልማት አውላው ቢሆን ኖሮ አሜሪካ አሁን ካለችበት በሁለት እጥፍ ትከብር ነበር ብለው ነበር። የሚቃወሙን እነዚያው ለመካከለኛው ምስራቅ ጦርነት ስድስት ትሪሊዮን ዶላር ያጠፉት ሰዎች ናቸው። በዚህ ገንዘብ ሀገራችንን በሁለት እጥፍ መገንባት እንችል ነበር። ሚሊዮኖች ደገፏቸው፣ መረጧቸውም። አመት ባልሞላ ጊዜ ውስጥ ግን ተቃዋሚዎቻቸውን ባወገዙበት ጦርነት ቀጠሉበት። ኢራቅ ቀዳሚዋ አብነት ናት። የኢራቅን ሁለተኛ ትልቅ ከተማ ሞሱልን ራሱን እስላማዊ መንግስት አይሲስ ብሎ ከሚጠራው ቡድን ለማስለቀቅ በተደረገው ጦርነት ከግራም ከቀኝም ያለቀው አብዛኛው ኢራቃዊ ነው። ጠቅላይ ሚኒስትር ሃይደር አልአባዲ ከሳምንታት በፊት ሞሱል፣ ትናንት ደግሞ ታልአፋር ላይ ድል ያደረገው ጦር ጠቅላይ አዛዥ በመሆናቸው የድል ነጋሪት ያስጎስሙ ይሆናል። ከመንግስት ጦር ጋር አብረው አይሲስን የሚወጉት የኢራን ሚሊሻዎች፣ የኩርድ ፔሽሜርጋ ታጣቂዎች፣ የኢራቅ ሺያ ሚሊሻ አዛዦች ከአባዲ እኩል በድል አድራጊነት ይፈነድቁ፣ ይኮሩ፣ ይፎክሩም ይሆናል። ከአይሲስ ጋር የሚዋጋውን የኢራቅ መንግስት ጦር የሚረዳ ተጨማሪ ጦር ያዘመቱት የቀድሞው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ለድሉ ባደረጉት አስተዋጽኦም ስማቸው ይጠቀስ ይሆናል። ትራምፕ ባለፈው ሳምንት እንደነገሩን ግን በምርጫ ዘመቻቸው ወቅት የተቃወሙትን ጦርነት በድል ያጠናቀቁት እሳቸውና የሳቸው ስልት ነው። በግንባር በሚዋጉት ላይ ያለውን ገደብ ስናነሳና ስልጣን ስንሰጣቸው አስገራሚ ውጤት እንደሚገኝ አይሲስን ለማሸነፍ ባደረግነው ዘመቻ አይተነዋል። የኢራቋን ሞሱልን ነፃ ማውጣቱ ድል በእርግጥ ባለቤቷም ብዙ ነው፣ ሽንፈት ደግሞ ሰበቧም እጅግ ነው። ፕሬዚደንት ትራምፕ በምርጫ ዘመቻቸው ወቅት የተቃወሙትን ጦርነት ለመቀጠል የወሰኑበት ምክንያት ፕሬዚደንት ሲኮንና ፕሬዚደንት ለመሆን ሲፈለግ የሚባልና የሚደረገው የተለያየ መሆኑ አንዱ ነው ብለዋል። ዋናው ምክንያታቸው ግን በአፍጋኒስታኑ ጦርነት ተሸናፊ እንጂ አሸናፊ አለመኖሩ ነው። ዩናይትድ ስቴትስ እና ተከታዮቿ በመቶ ሺህ የሚቆጠር ጦራቸውን አፍጋኒስታን ካዘመቱም ጥቅምት ላይ 16ኛ ዓመታቸውን ይደፍናሉ 16 ዓመታት ባስቆጠረው ጦርነት ከ3400 በላይ የተባባሪዎቹ ሀገራት ወታደሮች ተገልለዋል 2271ዱ ሟች የአሜሪካ ወታደር ነው 22000 የአፍጋኒስታን መንግሥት ወታደሮች ከ31000 በላይ ሰላማዊ ሰዎች ተገልሏል ከ25,000 የሚበልጡ ሸማቂዎች ተገልለዋል ጥናቶች እንደሚጠቆሙት አንዲት ዩናይትድ ስቴትስ ብቻ ወደ ሁለት ትሪሊዮን የሚጠጋ ዶላር ከስክሳለች 16 ዓመት ምርጥ የጦር መሳሪያ ጥልቅ ስልጠና ረቂቅ ስልት ትሪሊዮን ዶላር የታጠቀው የዓለም ምርጥ ጦር በየጥሻ ጎሬ ሸለቆው የሚሽሎኮሎኩትን ሽፍቶች ማሸነፍ ግን ቢያንስ እስካሁን አልቻለም። ትራምፕም አምነዋል። ከመስከረም አንዱ ጥቃት ከ16 ዓመታት በኋላ ከፍተኛም የደምና የሀብት መስዋዕትነት ከተከፈለ በኋላም ድል አለመገኘቱ የአሜሪካ ሕዝብን ሲበዛ አስጨንቋል። ይህ ደግሞ ከአፍጋኒስታን ጦርነት ሌላ ሌላ አይደለም። በአሜሪካ ታሪክ እጅግ ረጅሙ ጦርነት ነው። An History, 17 In American ዩናይትድ ስቴትስ በታሪኳ ለረጅም ጊዜ በተዋጋቸው ጦርነት ላለማሸነፏ ብዙዎች ብዙ ምክንያት ይሰጣሉ። ፕሬዚደንት ትራምፕም ሁለት ምክንያት አላቸው። የቀዳሚዎቻቸው ፕሬዚደንቶች የውጊያ ስልት የተሳሳተ መሆኑም ቀዳሚው ነው። ትክክለኛው ስልት የእሳቸው ነው። የአሜሪካ አላማ ጠላትን መግደል እንጂ ሀገር መገንባት አይደለም ይላሉ። ሁለተኛው ጠላቶቻችንን ትደግፋለች ያሏትን ፓኪስታንን ማስፈራራት ነው። ሀገር ገንቢዎች አይደለንም፣ አሸባሪ ገዳዮች እንጂ አዲሱ ስልታችን ከፓኪስታን ጋር ያለንን ግንኙነት መቀየር ነው። ፓኪስታን ለታሊባንና ለሌሎች አሸባሪ ድርጅቶች ከለላ ስለመስጠቷ ከእንግዲህ ዝም። የአዲሱ ፕሬዚደንት አዲስ ስልት በእርግጥ ስልት ከሆነ ሀገር ግንባታና ልማትን ደፍልቆ መግደልን የሚያበረታታ ነው። ፓኪስታንን አርቆም የፓኪስታን ቀንደኛ ጠላት ህንድን የሚያስጠጋ ነው። ልማት ከጠፋ ችግረኛው ቦምብ፣ መትረየስ ላለማንገቡ በእርግጥ ምንም ዋስትና የለም። ፓኪስታን በራቀች ቁጥር 16 ዓመት ባልጠፋው ጠላት ላይ አዲስ ጠላት መጨመር መሆኑን እስካሁን በግልጽ ያስተነተነ ያለ አይመስልም። ትራምፕ አዲሱ ስልታቸው የሚጀመርና የሚያበቃበትን ጊዜ የውጊያው ውጤት ይወስነዋል ነው ያሉት። እርግጥ ነው የአሜሪካው መከላከያ ሚኒስቴር ሰሞኑን 4500 ተጨማሪ ወታደሮች ወደ አፍጋኒስታን እንደሚያዘምት አስታውቋል። ፕሬዚደንቱ ግን እንደ ጊዜው ሁሉ የሚዋጋውን ሰራዊት ቁጥር፣ የመሳሪያና የገንዘቡን መጠንም አላስታወቁም። በጊዜና በመጠን ያልተወሰነ ነገርን ሐሳብ እንጂ ስልት ያውም የውጊያ ስልት ሊባል አይችልም ባዎች በእርግጥ ብዙ ናቸው። ጥቅምት 2001 አፍጋኒስታን እንድትወረር ያዘዙት ፕሬዚደንት ጆርጅ ደብሊው ቡሽም ጦርነቱ የሚጀመርበትን እንጂ የሚያበቃበትን ጊዜ አልተናገሩም ነበረ። በአሸባሪ ላይ የከፈትነው ጦርነት ከአልቃይዳ ይጀምራል። ግን ዓለም አቀፍ አሸባሪ ቡድን በሙሉ እስኪገኝ፣ እስኪቆም፣ እስኪሸነፍ ድረስ ጦርነቱ አያበቃም። ከዚያ ወዲህ ዩናይትድ ስቴትስ ፕሬዚደንቷን ለሦስተኛ ጊዜ ቀይራለች። ጦርነቱ አፍጋኒስታን፣ ኢራቅ፣ ሶሪያ፣ ሊቢያ እያለ እየሰፋ አለምን እያጠፋ አለምን እያሸበረ ቀጥሏል ሦስተኛው ፕሬዚደንት እንደ መጀመሪያው ሁሉ ማብቃውን ያልወሰኑለት ጦርነት ደግሞ ምናልባት ፓኪስታንን ከለየለት ውጊያ ይከት ይሆናል የተጨማሪ ውጊያ ምናልባት አዲስ ሀገርን ከጦርነት የሚከት ጠብ ለመሰለው አዲሱ ፕሬዚደንት አዋጅ የመጀመሪያውን ድጋፍ የሰጡት በአሜሪካኖች ድጋፍ የሚተነፍሱት የአፍጋኒስታኑ መሪ ፕሬዚደንት አሽራፍ ጋኒ ናቸው። ከእንግዲህ የጊዜ ገደብ ቅድመ ግዴታም የለም። አሜሪካ እስከ መጨረሻው ከአፍጋኒስታን ጎን ትቆማለች። በእርግጥም ግራ ቀኝ በአሜሪካኖች ተደግፈው ሌላ ሊሉ አይችሉም። ታሊባን እንደተጠበቀው አፍጋኒስታን እንደ ከዚህ ቀደሙ ሁሉ የአሜሪካ ወታደሮች መቀበሪያ ትሆናለች በማለት የፕሬዚደንት ትራምፕን አዋጅ አጣጥሎ ነቅፎታል። ቻይና በተለይ በፓኪስታን ላይ የተሰነዘረውን ወቀሳም ተቃውመዋለች። ከዩናይትድ ስቴትስ ቀጥሎ ከፍተኛውን የወታደር ቁጥር አፍጋኒስታን ያሰፈረችው ጀርመን ለትራምፕ አዋጅ የሰጠችው ምላሽ ሁለት የተከፈለ ነው። መከላከያ ሚኒስትር ኡርዙላ ፎንደር ላየን የትራምፕን አዋጅ ደግፈውታል። ይሁንና ጀርመን ተጨማሪ ወታደሮች ወደ አፍጋኒስታን እንደማታዘምት አስታውቀዋል። ውጭ ጉዳይ ሚኒስትር ዚግማር ጋብርኤል ግን ትራምፕ አውሮጳን ሳያማክሩ አዲስ የውጊያ አዋጅ ማውጣታቸውን አልደገፉትም። ጋብርኤል እንደሚሉት በጦርነቱ ለሚሰደደው የአፍጋኒስታን ዜጋም መፍትሄ ሊበጅለት ይገባል። አሜሪካ መራሹ ጦር አፍጋኒስታንን ከወረረበት ጊዜ ጀምሮ በብዙ ሚሊዮን የሚቆጠር ሕዝብ ተሰዷል። የአብዛኛው ስደተኛ አስተናጋጅ ፓኪስታን ናት። ከፓኪስታን ቀጥሎ አውሮፓ አሜሪካ ትዋጋለች። አውሮፓ ስደተኛ ታስተናግዳለች ወይም ስደተኛን ትገፋለች? የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ እንዳሉት ግን ድርጅታቸው የትራምፕን አዋጅ ይደግፋል። በ2014 አሁንም እንደ ጎርጎሪያኑ አቆጣጠር ነው፣ ከአሰልጣኝና አማካሪ በስተቀር አፍጋኒስታን የሰፈረው የውጭ ጦር ወደ የሀገሩ ተመለሰ ተብሎ ነበረ። ግን ከ8500 በላይ የአሜሪካ 13000 ያክል የተቀሩት የኔቶ አባል ሀገራት ወታደሮች ዛሬም አፍጋኒስታን ውስጥ ይዋጋሉ። በአዲሱ የትራምፕ አዋጅ መሰረት ተጨማሪ ወታደር ይዘምትላቸዋል። ውጊያውም ትራምፕ እንዳሉት አሜሪካ እስክታሸንፍ ድረስ ይቀጥላል። ሌላ ዘመን፣ ተጨማሪ ጦርነት፣ አሮጌ እልቂት፣ የዓለም ስርዓት። ነጋሽ መሐመድ ነኝ። እስኪ ቸር ያሰማል።